ስፖርት፣ ጤና ይስጥልኝ። እንደምን ሰነበታችኋል? የሳምንቱን ዋና ዋና የስፖርት ዜናዎችን የምናይበት ሳምንታዊ የስፖርት ዝግጅታችን ነው። መልካም ቆይታ። የኢትዮጵያ አትሌቲክስ ፌዴሬሽን ከአስር ሳምንት በኋላ በብሪታንያ ለንደን በሚደረገው የዓለም አትሌቲክስ ሻምፒዮና ላይ በማራቶን ውድድር ተካፋይ የሆኑትን አትሌቶች በሁለቱም ጾታ ከነተመረጡበት መስፈርት ዝርዝር ይፋ አድርጓል። ቀነኒሳ በቀለ፣ ታምራት ቶላ፣ ጸጋዬ መኮንን በዋናነት የማነ ጸጋይና ሙሴዋ ሲሆን በተጠባባቂነት በወንዶች የተመረጡ ሲሆን በሴቶች ጥርነሽ ዲባባ፣ ብርሃኔ ዲባባ፣ ሹሬ ደምሴ በዋናነት አሰለፈች መርጊያና አማኒ ጎበና ደግሞ በተጠባባቂነት መመረጣቸውን አትሌቲክስ ፌዴሬሽኑ አስታውቋል። የዓለም አትሌቲክስ ማህበር ከራሺያ አትሌቶች የቀረበለትን የውድድር እንሳተፍ ጥያቄ የሀያ ስምንቱን ውድቅ ማድረጉንና የሶስቱን መቀበሉን አስታውቋል። ተጨማሪ የ27 ራሽያውያን አትሌቶች ጉዳይም በምርመራ ላይ እንደሆነ ገልጿል። ራሽያ አትሌቲክስ ማህበር በዓለም አቀፍ የጸረ አበረታሽ መድኃኒት ከሪዮ ኦሎምፒክ ውድድር ውጭ እንደነበር ይታወሳል። እገዳው ከአስር ሳምንት በኋላ በለንደን የሚደረገውን የዓለም አትሌቲክስ ሻምፒዮናን ይጨምራል። የብሔራዊ ቡድን በተደጋጋሚ ጊዜ ተሰልፎ ይጫወት የነበረው ታዋቂው የኢትዮጵያ ቡና ቡድን ተጫዋች አሰክብ ተስፋዬ በድንገት በሞት ተለይቷል። ተጫዋቹ ከኳስ ጥበበኝነቱ በተጨማሪ ብዙዎች መልካም ስብዕናውን ይመሰክራሉ። ለሶስት ዓመታት በኢትዮጵያ ቡና ክለብ እና በብሔራዊ ቡድን ውስጥ አብሮ ተሰልፎ ይጫወት የነበረው ቴዎድሮስ በቀለ ወይም ቴዲ ቡካንዴ፣ አሰግድ ተስፋዬ ከተጫዋችነቱ በተጨማሪ መልካም ባህሪው ፍጹም የማይረሳ ነው ሲል ለዶይቼ ቬለ ይገልጿል። ያሰግድ ማለት ኳስ ተጫዋች ብቻ አይደለም፣ ለእኛ እውነት ነው፣ አሰልጣኝም ጭምር ነው። ሜዳ ላይ እያንዳንዷን አክሽን እያነሳ ቲምሽ እንዳይበለጥ ያደርገዋል፣ ይመክርሻል። ይሄ ትልቅ ትልቅ ኳሊቲው ነው እና ወደፊትም የሆነ ተተኪ ትውልድ መፍጠር ነው ዓላማው። መሰረታዊ የሆነ ፉትቦል አሰለጣጠን እሱን ይዞ ነበር የተነሳው። በእግር ኳስ ተጫዋች ዘመኑ በጣም ጥሩ ሰው እና በጣም ለሰው አዛኝ፣ ሜዳ ላይ በሚያደርገው እንቅስቃሴ መጥፎ ነገር አይወጣውም። ሲሸነፍ፣ ሲያሸንፍ ከሁሉም ጋር ስቆ ተጫውቶ የሚሄድ ሰው ነው እና ትልቅ ሰው ነው። ስለሱ መናገር ጊዜ የማይበቃኝ ነኝ። በእውነት እውነቴን ነው የምነግርሽ እግር ኳስ የአውሮፓ እግር ኳስ ፌዴሬሽን ማህበር በየዓመቱ የሚዘጋጀው የአውሮፓ ክለቦች ሻምፒዮና ጨዋታ በማድሪድ አሸናፊነት ተጠናቋል። ሪያል ማድሪድ ተጋጣሚውን ዩቬንቱስን አራት ለአንድ በመርታት የአውሮፓ እግር ኳስ ማህበር ታላቅ ዋንጫን በተከታታይ ለሶስተኛ ጊዜ ወስዷል። ቅዳሜ በዌልስ ያማረ ብራ ቀን ቢውልም ፖሊስ ጨዋታው የስታዲዮሙ ጣራ ተዘግቶ እንዲካሄድ በጠየቀው መሰረት የስታዲዮሙ ጣራ አስቀድሞ ተዘግቷል። ከታሪክ ጋር ቀጠሮ ቋጥሮ ካርዲፍ ያቀናው ማድሪድ በአራት ዓመት ሶስት ጊዜ ዋንጫውን ወስዶ የራሱ ከማድረጉም በላይ ለአስራ ሶስት ጊዜ በማሸነፍ የመጀመሪያው ታላቅ የአውሮፓ ክለብ በመሆን የድል ታሪኩን ጽፏል። የላሊጋውን ዋንጫ የበላው ሪያል ማድሪድ ዚነዲን ዚዳን ይጫወትበት የነበረውን ክለብ በአሰልጣኝነት ከተረከበው በኋላ ቡድኑ ውጤት ሰምሮለታል። በነገራችን ላይ ከ16 ዓመት በፊት ዚነድን ሲዳን ከጣሊያኑ ዩቬንትስ ወደ ስፔኑ ሪያል ማድሪድ የተዛወረበት ዋጋ እስካሁን ከፍተኛ የዝውውር ገንዘብ ከተከፈላቸው ዘጠኝ ተጫዋቾች መካከል አንዱ ነው፣ 75 ሚሊዮን ዩሮ። የዩቬንትስ አሰልጣኝ ማሲሚላኖ አል ግሬ ቡድናቸው ዘንድሮ ለስድስተኛ ጊዜ የጣሊያን ሴሪያ ኤ ዋንጫ ያነሳ ነው ሰንበት በት ቢልም፣ ሁለት ጊዜ የአህጉሩን ዋንጫ ወስዷል። ሁለቱ ቡድኖች ባደረጉት ጨዋታ ክርስቲያኖ ሮናልዶ የመጀመሪያውን ጎል አስቆጠረም። ከሰባት ደቂቃ በኋላም አስቀድሞ እንደተተነበየው ሁሉ ጎል የማስቆጠሩ ድርሻ የማሪዮ ማንዞኪች ሆነ። እናም ሁለቱ ቡድኖች አንድ ለአንድ በሆነ ውጤት እረፍት ወጡ። ከእረፍት መልስ ብራዚላዊ ካስሜሮ ሁለተኛውን ጎል ለማድሪድ አስመዘገበ። ክርስቲያኖ ሮናልዶ ለራሱ ሁለተኛውን፣ ለቡድኑ ደግሞ ሶስተኛውን ጎል አገባ። ዩዋን ኳድራዶ በሁለት ቢጫ በጀርመናዊ ዳኛ ዶክተር ፊሊክስ ቢያች ከሜዳ መውጣት ዩቬንትሶች መልሶ የበላይነት ሊይዙበት የሚችሉበትን ተስፋ ጨለመው። ማርኮ አሲንሶ ባገባው ጎል በማድሪድ አራት ለአንድ አሸናፊነት ጨዋታው ተጠናቀቀ። ለአምስተኛ ጊዜ ለሻምፒዮንስ ሊግ ፍጻሜ የተሳለፈው ክርስቲያኖ ሮናልዶ ከጨዋታው በኋላ ሲናገር ሰዎች እኔን ለመውቀስ አይችሉም፣ ምክንያቱም ቁጥር አይዋሽም። ስለ ራሴ ማውራት አልፈልግም። በጣም ደስተኛ ነኝ። ሁለት ሶስት ቀን እረፍታለኝ፣ ከዛ ሀገሬ ፖርቹጋል ለዓለም አቀፍ ማጣሪያ ጨዋታ ውድድር አለብኝ። ረጅም የሥራ ዘመን ነው፣ ነገር ግን በጣም ጥሩ ነኝ የሚሰማኝ ስሜት ገና የልጅ ነው። እድሜ ቁጥር ነው ሲል ገና ብዙ መስራት እንደሚችል ተናግሯል። ሪያል ማድሪድ በአውሮፓ ሱፐር ካፕ ዋንጫ ማንቸስተር ዩናይትድን ከዘጠኝ ሳምንት በኋላ በመቄዶኒያ ይገጥማል። ከ17 ሺ በላይ ደጋፊዎች ከስፔንና ከጣሊያን ቡድናቸውን ለመደገፍ የመጡባት ካርዲፍ ከተማ ትላንት እንግዶቿ ወደ የሀገራቸው ሲመለሱ የዌልስ ፖሊስ ሶስት ሰዎች ብቻ በትኬት ማጭበርበር ከመያዙ በስተቀር ጨዋታው በሰላም ነበር የተጠናቀቀው። በአንጻሩ በጣሊያን ከተማ ቶሪን ዩቬንቱስ ከሪያል ማድሪድ ጋር የሚያደርገውን ጨዋታ በቀጥታ ስርጭት ይከታተሉ የነበሩ ደጋፊዎች ድንገት በተሰማ የርችት ፍንዳታ በተነሳ ሁከት አንድ ሺህ አምስት መቶ ሰዎች መጎዳታቸው ታውቋል። የአካባቢው መገናኛ ብዙሃን እንዳስታወቁት ከሆነ በርካቶች ቀላል ጉዳት የደረሰባቸው ሲሆን ሰባት ሰዎች የሰባት ዓመት ሕፃንን ጨምሮ ከፍተኛ ጉዳት ደርሶባቸዋል። ሶስቱ በአስጊ ሁኔታ ላይ እንዳሉም ገልጿል። የሜዳ ቴኒስ የአምናው የፈረንሳይ ኦፕን የሜዳ ቴኒስ አሸናፊ ጋቢን ሙጉሩዛ፣ የሰባት ዓመት የግራንድ ሰላም አሸናፊ ቬኔስ ዊሊያምስ በዘንድሮ የፈረንሳይ ኦፕን የሴቶች ነጠላ ውድድር ከውድድር ወጪ ሆኑ። በአሸዋማ ሜዳ ላይ የሚካሄደው የፈረንሳይ ኦፕን የሜዳ ቴኒስ ውድድር ለ116ኛ ጊዜ በፓሪስ ካልፎ ሳምንት ጀምሮ እየተካሄደ ነው። በሴቶች የ23 ዓመቷ ስፔናዊ ከውድድሩ የወጣችው ገና በአራተኛው ዙር በፈረንሳይቷ ክሪስቲና ማልዶቪች 6 ለ1 3 ለ6 6 ለ3 በሆነ ውጤት ተሸንፋ ነው። የስምንተኛው ቀን ወንዶች የነጠላ ጨዋታ ትላንት ዶሚኒክ ቲም ዛባሎን ሶስት ለዜሮ ሲያሸንፍ ሁለቱ ስፔናውያን ባቲስታ አጋት እና ራፋኤል ናዳል ያደረጉት ጨዋታ በራፋኤል ናዳል 61 62 ና 62 አሸናፊነት ተጠናቋል። ኖቫክ ጃኮቪች አልበርት ራሞስን 3 ለዜሮ አሸንፏል። ሩብ ፍጻሜው ናዳል ከካሪኖ ቦታስ ጋር ሲጫወት የዓለም ቁጥር 1 አንዲ መሪን ጨምሮ ስምንት ውስጥ ለመግባት የሚደረጉት የተቀሩት አራት የሩብ ፍጻሜ ጨዋታዎች ዛሬ ይካሄዳሉ። ለዶቼ ቬሌ ራዲዮ ሃና ደምሴ ለንደን። የመጡት አብዛኛዎቹ ከፍራንክፈርት እና ከሙኒክ፣ ኮሎኝ እና ከሽቱትጋርት ከሽቱት ጋርት ባጭሩ ከአስር በላይ ከሚሆኑ የጀርመን ክፍላት ሀገራት ነው። አዘጋጁ በርሊን ደግሞ ሁለት ቡድኖችን አሰልፏል። ለመጀመሪያ ጊዜ በዋና ከተማው በርሊን ተዘጋጀው የእግር ኳስ ውድድር ይህን ይመስላል። ሁለት ቀን በፈጀው የስፖርትና ባህል ፌስቲቫል ላይ እዚህ በርሊን ሶስት ትውልዶችም አባትና ልጅ የልጅ ልጆችም አብረው አንድ ላይ ዝግጅቱን አዳምቀዋል። በጨዋታውም ላይ ኢትዮጵያኖች ብቻ ሳይሆኑ የጀርመንና የጋና የኤርትራና የሶሪያ የቱርክ ዜጎችም በቡድኖቹ ውስጥ ተሰልፈው ውድድሩን ልዩ መልክ ሰጥተውታል። በመጨረሻውም የፍራንክፈርቱ ቡድን ኢትዮ ፍራንክፈርት የሽቱትጋርትን ቡድን አሸንፎ ዋንጫውን ከክብር እንግዳው ከታወቁት ጋዜጠኛና ጸሐፊ ከፊፋና ከኦሎምፒክ ኮሚቴ አባል ከነበሩት ከአቶ ፍቅሩ ኪዳኔ እጅ ተቀብለዋል። ሌሎቹም ቡድኖች ሜዳሊያና ዋንጫ፣ የምስክር ወረቀትና ከመዳብ የተሰራ ልዩ ጫማ እንደ ችሎታቸው ትላንት እሁድ ተሸልመዋል። አንድ አንድ ትውልድ በነገርና በዘር በፖለቲካም በተሳከረበት ዘመን እንደ ስፖርት ጨዋታና እንደ ባህል ሌሎቹን እሴቶች ሳንረሳ ትውልዱን የሚያሰባስብ አቶ ፍቅሩ ለጣቢያችን ለዶቸ ቨለን የሚያስተሳስር ነገር እንደሌለ ጠቅሰውም አልፈዋል። አሁን ሀገራችን በዘር በተከፋፈለበት ጊዜ የኢትዮጵያን ሕዝብ አንድ ጋር ሰብስቦ ሊያገናኝ የሚችል በተለይ ዲያስፖራውን ስፖርት ስለሆነ ዋና መሳሪያ ሆኖ ነው የምንጠቀምበት። አሁን ለምሳሌ የጀርመን ያሉት ወደ አስራ ሁለት ቡድኖች ሲወዳደሩ፣ በሚቀጥለው ወር ጣሊያን ሀገር የአውሮፓ ቡድኖች ይወዳደራሉ። እዛ በፊት አሜሪካን ሀገር ያለች ይወዳደራሉ። ስለዚህ የኢትዮጵያን ህዝብ የሚሰበስበው ዋና መሳሪያው ከዘራው፣ ባህሉ እንደዚህ አይነት የባህል ስብሰባ በሚደረግበት ጊዜ ብዙዎቹ የሚመጡት እውነት ኳስ ጨዋታ ለማየት ሳይሆን የሀገራቸውን ሰው ለማግኘት ባህላቸውን፣ ምግባቸውን ለመቅመስ ይህን ለመሳሰለ ነገር ነው። ብዙዎቹ ወጣቶች ሳያቸው የሀገራቸውን ሰንደቅ ዓላማ ሴቶቹ ለብሱ ወንዶቹ ባርኔጣ አድርገው ይህን የመሳሰለ ነገር ምንም ቢሆን ውጭ ሀገርም ቢኖሩ አገራቸው አገራቸው ነች። እና ኢትዮጵያ ምንም የራሳት ስለሌለ እኛ ሽማግሌዎቹ ደግሞ አሁን በዚህ እድሜ ማድረግ የምንችለው ወጣቱን ማበረታታት ነው፣ ሀገሩን እንዳይረሳ ወደ ኋላም ተመልሰው በሀገራቸው በኢትዮጵያ ስፖርትን በማስፋፋት ትልቁን ቦታ ስለያዙ ስለ አቶ ይዝነቃቸው ተሰማ የስፖርት ፖሊሲ A tua fulcruança está é, lá. Já era há anos, até a, pessoa, a, pessoa, a pessoa. ጣሊያን ሀገራችንን ልቆ ከወጣ በኋላ ፉትቦል ሲዘጋጅ ምሳሌ ኤርትራ ውስጥ የነበሩት ቡድኖች ሀማሲያን፣ አከረጉዛ ይሄን የመሳሰለ ስም ነበራቸው እና ዘርና ፖለቲካ በስፖርት ውስጥ መግባት የለበትም ብሎ ሁሉንም ስም አስቀይሮ ነበረ። አሁን ሀገራችን ውስጥ ያለው ሁኔታ ያንን የሚቃወም ነው። ማለት ሁሉም በዘሩ ነው የሚታወቀው። እንዲያውም ፌዴሬሽኖቹ የሚመሩትም እንደዚሁ በዘር አይነት የተመረጡ ስለሆነ የስፖርት ሰዎቹ ጣም ራሱ ጠፍቷል። እንዴት እንደሚቀየር አላውቅም። ምክርም የሚሰጥ አይመስለኝም። ለምን ስፖርት አዋቂዎች ስፖርትን እንዲመሩ ያስፈልጋል። ይሄ ብቻ ነው ዋናው መሳሪያ እንጂ የትኛው ዘር እንደመጣ ወይስ በጉቦም ፌዴሬሽን ፕሬዚዳንት የሚሆኑ አሉ። ኢትዮጵያ ውስጥ እንደሌላው ዓለም አይደለም። ማንም ሰው ተነስቶ ጠዋት ፌዴሬሽን ፕሬዚዳንት መሆን ይችላል ገንዘብ ካለው። የኢትዮ ጀርመን ስፖርትና ባህል ፌስቲቫልን እዚህ በሊላ ላዘጋጁት ኮሚቴ ተጠሪ ለአቶ በላይነህ ተሾመም አንዳንድ ጥያቄዎችን አቅርቤላቸው ነበር። የዛሬው ዝግጅት በጣም ደስ የሚል ነበር። ብዙ ድካም የተደረገበት ነው። ስንት ተሳታፊዎች ናቸው የተገኙት? በዘንድሮው የኢትዮ ጀርመን ባህልና ስፖርት ፌዴሬሽን ጠቅላላ ዝግጅት ላይ ወደ አስራ ሁለት ሀገራት ተሳታፎ ነው ያለው። በዚህ ላይ የዘንድሮው ሀያ አንደኛ መሆኑ ነው ማለት ከአውሮፓ ስፖርት ፌዴሬሽን ዝግጅት የበለጠ እድሜ ያለው ነው እና ይህ የዘንድሮ ዝግጅት ለየት የሚያደርገው ነገር ቢኖር ከዚህ በፊት ተሳትፎ የማያውቁ ብዙ ቡድኖች ተካፍለዋል። በዚህም ላይ ደግሞ ዝግጅቱ እስካሁን የአንድ ቀን ዝግጅት ነበር የሚደረግ የነበረው። ጊዜ በጣም ያንስ ስለነበረ ዘንድሮ ሁለት ቀን አድርገን ሰው ተዝናንቶ እየበላ እየጠጣ እየተወያየ ወርት እየተጫወተ ትንሽ በትልቁ ባህላዊ የሆነ ዝግጅት እንዲሆን ነው የሞከርነው። በጀርመን ደረጃ የዛሬው የበርሊን መሆኑ ነው። በአውሮፓ ደረጃ ደግሞ ዝግጅቶች ይደረጋሉ ወይ? እንዲህ አይነት ዝግጅቶች? አዎ፣ ከ አስራ አምስት ዓመት በላይ የሆነ በ አውሮፓ የኢትዮጵያውን ስፖርትና ባህል ፌዴሬሽን የሚያዘጋጀው አመታዊ ዝግጅት ሁልጊዜ ይካሄዳል። ይሄ የጀርመን ብቻ የሚመለከት ነው። እነዚህ የጀርመን አባል የሆኑ ቡድኖች ብዙዎቹ በተመሳሳይ ጊዜ ደግሞ የአውሮፓው ፌዴሬሽን አባል እና ተጫዋቾች ናቸው፣ ይሳተፋሉ። የሽቱትጋርቱም ተጠሪ ቀጠል አድርገው በአውሮፓው ደረጃ የምንገናኝበት መድረክ አለ፣ በጀርመኑ ደረጃ የምንገናኝበት መድረክ አለ። ይሄን ነገር ልዩ የሚያደርገው ዛሬውን የጀርመኖቹ ቡድኖች ደግሞ እርስ በእርሳቸው ተስማምተው አንድ ጀርመን አቀፍ ፌዴሬሽን መስርተው በአንድ እውቅና ባለው የስፖርትና የባህል ፌዴሬሽን ስር መታቀፋቸው ነው። አቶ ሲሞን እናንተ ጋር የተለያዩ ሰዎች ይሳተፋሉ ወይስ ኢትዮጵያኖች ብቻ ናቸው የሚጫወቱት? የተለያዩ ሰዎችም ይሳተፋሉ። አላማው ግን የማህበራችን መጠሪያ በሽቱትጋርት የኢትዮጵያውያን የስፖርትና የመሀል ማህበር ነው የሚባለው ይሄን ባህላችንን ወደው ፈልገው አብረው ለመስራት የሚመጡ ሁሉ ዌልካም ናቸው። ለምሳሌ ከኤርትራም አሉ፣ ከዛምቢያ አለ፣ ሲሪያ አለ ኢቨን አንኳስ ተጫዋቾቹ ላይ ለምሳሌ ከአረብ ከሞዛምቢክ ከዛምቢያ የመጡ ተጫዋቾችም አሉብን ማለት ነው። ሶስትና አራት ነገሮች ኢትዮጵያኖች እንዳያያዛቸው እንዳስተሳሰራቸው፣ በአይን ትላንት ተመልካቹ ለማየት ችለዋል። አንደኛው ስፖርት ነው። ሁለተኛው መንፈስን የሚያድስ ሰው የሙዚቃ ድግስ ነው። እሱንም ወደ ማምሻው ላይ ሰዎች ጎብኝተዋል። ሶስተኛው የአገሪቱ የቆየ ባህልና ወጉ፣ ስርዓቱና ልማዱ፣ አብረው የሚጠጣውና የሚበላው ቡናውና ምግቡ ባንዲራውና ፍጹም ልዩ የሚያደርገው ጨዋነቱ ነው። ጥንታዊ ሮማያኖች ዳቦና ጨዋታ ሕዝብ ያስተሳስራል ይላሉ። ፈረንሳይና አሜሪካ ደግሞ ከዳቦና ከጨዋታ ጋር ለአንድ ሕዝብ ነጻነቱን አብረስጠው ብለው ያስተምራሉ። በዚህ ዓመት በአውሮፓ ደረጃ ሮም ከተማ ላይ ኢትዮጵያኖች ይወዳደራሉ ተብሎ ቀጠሮ ተይዘዋል። ይልማደ ሚካኤል ለዶቸ ብለ ራዲዮ ጣቢያ ከበርሊን ከተማ